ጠቅላይ ሚኒስትር አብይ አህመድ በኮሪያ ጃፓን እና እስራኤል ያደረጉት ጉብኝት ለ2012 የተያዘውን ሶስት ሚሊዮን የስራ ዕድል የመፍጠር እቅድ የሚያግዝ ነው ሲሉ ቃል አቀባያቸው አስታወቁ። የጠቅላይ ሚኒስትሩ ቃል አቀባይ ቤለኔ ስዩም ከአሜሪካ ድምፅ ጋር ባደረጉት በዚህ ቃለ ምልልስ ጉብኝቱ ከስራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበትም ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት፣ የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነት እና በእርሳቸው የሚመ የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባይዋ ጨምረው ገልጠዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ወደ አንድ እንዲመጣ ከፍተኛ ሚና የተጫወቱት ጠቅላይ ሚኒስትር አብይ አሁንም ለመሰል የሰላም ሚና ዝግጁ ናቸውም ሲሉ ቃል አቀባይዋ ጠቁመዋል። ጠቅላይ ሚኒስትሩ በቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆንም በአሜሪካ ድምጽ የተጠየቁት ቃል አቀባያቸው ከተጋበዙ ዝግጁ ናቸው ሲሉ መልሰዋል። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎች እና የዲጂታል ዘርፍ ኃላፊ የሆኑትን እና ከጠቅላይ ሚኒስትሩ ጋር ተጉዞ የተመለሱትን ብለኔ ስዩምን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል። ሌዲስ ኤንድ ጀንትልመን ፕራይም ሚኒስትር ኦፍ ኢትዮጵያ ዶር አቢ አህመድ አሊ ሄዝ ጀስት ኤንተርድ ዘ ሰረሞኒ ኤሪያ በኮሪያ የጀመሩት በጃፓን የቀጠሉትና በእስራኤል ያጠናቀቁት ጉብኝት ስኬታማ እንደነበር ነው ቃል አቀባያቸው ቢለኔ ስዩም ለአሜሪካ ድምፅ ያብራሩት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢለኔ ስዩም ትናንት ከጉብኝት መልስ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የተከናወኑ ተግባራትን የተገኙ ውጤቶችን ጠቃቅሰዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢለኔ ስዩምን በዚህ ጉብኝት ዙሪያ አነጋግሬያለሁ። ከእስራኤል ጋር የተፈረመው ባለ አምስት ነጥብ የጋራ መግባቢያ ሰነድ ቢለኔ በመሳ ለምሳሌነት ከጠቀሷቸው የጉብኝቱ ስኬቶች አንዱ ነው። በጋራ መግባቢያ ሰነዱ መሰረት ሁለቱ ሀገሮች በግብርና፣ በውሃ፣ በመስኖ ልማት፣ በጤና እንደዚሁም በሳይንስና ቴክኖሎጂ ዘርፎች የተፈረሙ ስምምነቶችን ተግባራዊ ለማድረግና የበለጠም ለማጎልበት ተስማምተዋል። የሳይበር ደህንነት የቴሌኮሚኒኬሽንና የጠፈር ሳይንስን ጨምሮ በሌሎች የትብብር መስኮችም ተጨማሪ ስምምነቶችን ለመፈራረም የሚያስችሉ ሁኔታዎችን ለመመርመር ተስማምተዋል። ወደ ሶስት ሀገራት የተጓዘው የልኡካን ቡድን አባል ከነበሩት ቢለኔ ስዩም ጋር ካደረግኩት ቃለምልልስ የዛሬው የሚጀምረውም ከእስራኤል ጋር የተፈረመውን ስምምነት ፋይዳ ከሚያብራሩበት ነው። ይህም ልክ እንዳልኩ እንዳልከው ከፍ የማድረጊያው ማሳያው ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በንግግራቸው የጎንዮሽ ባይላተራል ውይይቶች ላይ አንድ የተጠቀሟት ቃል ነበረች እና እስካሁን በኢትዮጵያና በእስራኤል ያለው ግንኙነት ማስቀጠል ብቻ ሳይሆን ኤሌቬት ማድረግ አለብን የሚለውን ቃል ተጠቅመው ነበረ። ስለዚህ አሁን ካለበት ማስቀጠሉ ብቻ ሳይሆን ከፍ ወዳለ ደረጃ ደግሞ ማድረስ መቻል አለብን እና ወደዛ ነው መስራት ያለብን ብለው ነበር። ስለዚህ ልክ እንዳልከው እነዚህ የመግባቢያ ሰነዶችም ያ እሱ አንድ አካል ናቸው። አንድ ሁለት እርምጃ የምንሄድበት ማለት ነው ወደፊት እንግዲህ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታ ናይሁ ሰዎች ኢትዮጵያን በአዲስ መንገድ መመልከት ጀምረዋል ብለዋል። በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጉብኝት ባደረጉባቸው ሀገራት እሳቸውና መንግስታቸው እያካሄዱት ያለው ለውጥ ስላለበት ደረጃ ያለው እይታ ምን ይመስላል? አንቺ ካየሽው በኮሪያም በደቡብ ኮሪያም፣ በጃፓንም፣ በእስራኤልም ማለት ነው። በጣም በጥሩ እይታ ነው እየተቀበሉ ያሉት። እንግዲህ ኢትዮጵያ የነበረችበትን ደረጃ የኢትዮጵያ ያው በዓለም መድረክ ላይ ተፈላጊነትም አላት። አሁን ደግሞ የበለጠ ጎልቶ እየወጣ ነው ብዬ እገምታለሁ እና ጠቅላይ ሚኒስትር ዘንጀሚነተኛሁ ያነሱት ዓለም እንዳለ ኢትዮጵያን እያያት ነው። በአጭር ጊዜ ውስጥ በጣም ብዙ ነገሮች በፖለቲካ ምህዳሩ መስፋት፣ በኢኮኖሚ ምህዳሩ መስፋት፣ በሚዲያም በተለያዩ ነገሮች ያው ዜና ላይ በጣም ብዙ ጊዜ ስለሚወጣና ስለሚሰማ የለውጥ ሂደቶች በሌላ አገሮች መሪዎች ሰዎችም በሌሎች ሰዎችም ዘንድ ከፍ ያለ እይታ እየመጣላት ነው ኢትዮጵያ። ስለዚህ ከዛ አንጻር ነው እነሱም ያሉት በሆል ወርልድ ዋችን ሲሎ የነበረው ጠቅላይ ሚኒስትር አብይ አህመድን ደግሞ የቤንጃሚን ናታንያሁ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። በኮሪያ በጃፓንም በነበረን ቆይታ እዛ እነዚህ በእነዚህ መሪዎች መሀል ብቻ ሳይሆን ከምናደርጋቸው የጎንዮሽ ውይይቶች ከባለ ሀብቶች ጋር ሁለት ትላልቅ ቢዝነስ ፎረሞችን ተዘጋጅተው ነበረ ኮሪያና ጃፓን ላይ በተለይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የማበረታቻ መድረኮች ማለት ነው። ስለዚህ እነዚህ ሁሉ መድረኮች ላይ የምትሰማ ናቸው። በጣም ጥሩ ነገሮች እየተፈጠሩ እንደሆነ እንደተሰማቸውና ጉጉት እንዳረፈባቸው ኢትዮጵያ ደግሞ ወደሚቀጥሉት ዓመታት ጥሩ ሂደት ላይ እየሄደች እንደሆነ ያላቸውን ስሜት በብዙ መድረኮች እየሰማ ነበር ማለት ነው። የአሁኑ ጉብኝት እንግዲህ ቢለኔ ረዘም ያሉ ከሚባሉ የጠቅላይ ሚኒስትሩ የውጭ ቆይታዎች አንዱ ሊሆን ይችላል። ጠቅላይ ሚኒስትሩ በውጭ ሀገር በጉብኝት ላይ በሚሆኑበት ጊዜም በሀገር ውስጥ ያሉ ሁኔታዎችን በቅርበት እንደሚከታተሉ ግልጽ ነው። ይህንን የምለው እሳቸው በጉብኝት ላይ በነበሩበት ወቅት ጎልተው ከተነሱ ጉዳዮች አንዱን ለማንሳት ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል ለምሳሌ ያለው ልዩነት ቀጥሏል። እሳቸው በውጭ ሀገርም በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ለሁለት ተከፍሎ በነበረበት ጊዜ የሽምግልና ሚና መጫወታቸው ይታወቃል። በእሳቸው ጥረትም ነው ሲኖዶሱ ወደ አንድነት የመጣው አሁንም ዳግም የመሸምገል እቅድ ይኖራቸው ይሆን? መለስ ብዬ ወደ መጀመሪያው ሀሳብ በንስሐው ላይ ትንሽ ማብራሪያ ነገር ልስበት እና ያው ጠቅላይ ሚኒስትር አብይ አህመድ ከልኳቸውም ጋር ከሀገር እንዲወጡ ያሉት ነገሮች ላይ እዚህ ያሉት ነገር ላይ ልክ እንዳልከው ወደ ምጅ ሲደረጋሉ ያውቁታልም። አንድ ሀገር ተወጣ ማለት የሀገርን ጉዳይ ይዞ አይደለም የሚሄዱት ማለት አይደለም እና አንደኛው እዚህ ላሰምር የምፈልገው በእነዚህ በሶስቱም ሀገራት ላይ በዋነኛነት ጎልቶ የወጣው የነበረው እንግዲህ በቅርብ ታውቃለህ ከአንድ ወር በፊት አካባቢ ጠቅላይ ሚኒስቴሩ የሚመሩት ብሔራዊ ኮሚቴ ተቋቁሟል። ስራ ፈጠራ ኮሚሽን እና በኢንቨስትመንት ኮሚሽን አብሮ በመሆን የሚሰሩበት ትልቅ የብሔራዊ ኮሚቴ ተፈጥሯል ማለት ነው። እና ይሄም ዋነኛው ስራ ፈጠራ ላይና ስራ ፈጠራ ላይና ኢንቨስትመንትን እንዴት አትራክት እናደርጋለን የሚል ነው። ስለዚህ ከነዚህ ሶስቱም ሀገራት ዋናው ትልቁ ነገር የወሰድ ነው። የኢትዮጵያን ምቹ ሁኔታ ሄደው ይሄንን ማሳየት እና ለነዚህ አይነት ለተከፈቱት መስኮች ለስራ ፈጠራም አጋዥ ይሆናሉ የሚባሉትን ነገሮች። ምክንያቱም መንግስቱን ፕራዮሪቲ ያደረጉት ጠቅላይ ሚኒስቴር ደግሞ አትኩረውም ይሄንን ኮሚቴ እየመሩ ያሉት በሚቀጥለው በሁለት ሺ አስራ ሁለት ውስጥ የሶስት ሚሊዮን ስራ ይፈጠራል በሚለው አላማ ላይ ያተኮረ ስለሆነ ይሄንን የሀገርን ስራ ይዘው ነው የሄዱት እና ለዛ ምላሽም ለመፈለግ ነው። ስለዚህ ከሱ ጋር የተያያዘ ነው። ላነሳኸው ጥያቄ እንግዲህ እውነት ነው የሁለቱን ሲኖዶች በነበረው ክፍተት እነሱን ለማቀራረብ በጣም ብዙ ስራ ሰርተው ነበር። ጠቅላይ ሚኒስትር አብይ አህመድ የማግባባትን ስራ ሰርተው ነበር እና ጥሩ ሁኔታ ላይ ደርሶ ነበረ። አሁን ለተነሳው ነገር እንግዲህ እንደዚህ አይነት ነገር ያስፈልጋል ከተባለ ከስኖዱ በኩል እሳቸውን በማንኛውም ሰዓት ገብተው እርቅ ማምጣት ላይ ለማወያየት በማንኛውም ሰዓት፣ በማንኛውም ቡድን እንደዚህ አይነት ጥሪ ከተደረገላቸው ዝግጁ ናቸው። የአሁኑ የጠቅላይ ሚኒስትሩ ጉብኝት ከተለመደው በተለየ ቁጥራቸው የጨመረ መገናኛ ብዙኃን አብረው የመሄድና የመዘገብ ዕድል ያገኙበት ነው። ይሄ እንግዲህ የእናንተን ጥፈት ቤትም የሚመለከት ነው እና ይሄ የአንድ ጊዜ ጉዳይ ነው ወይስ የቀጣይ አቅጣጫ አመላካች ነው። እንግዲህ ያው የፕሬስ ሴክሬታሪያቱ ከተቋቋመ አሁን ከፊት ለፊታችን አዲስ ምድር ላይ እንግዲህ ሁለት ሺ አስራ ሁለት አንድ አመት ይሞላዋል። በዚህ አንድ አመት ጉዞት ይሄ ፕሬስ ሴክሬታሪያት የተለያዩ ልምዶችን ከተለያዩ ወገኖችን የማዳመጥ ባህልም እያዳበረ አሰራሩንም በተቀላጠፈ መንገድ በተለይ ደግሞ መረጃን በተቀላጠፈ መንገድ እና በተደራጀ መንገድ ግዴታም ስላለብን እሱም ለማህበረሰቡ ለማድረስ የምናደርጋቸው ጥረቶች በጣም ብዙ ናቸው። ስለዚህ እንደዚህ አይነት የውይይት መድረኮች ፈጥረን ከተለያዩ የሚዲያ አባላትም ጋር ተነጋግረን ለኤክስፒሪየንስም እንፈልገዋለን። ለዘገባም ደግሞ ለተደራሽነትም እዚህ ላይ ልናገዝ እንችላለን ብለው እነሱም ባቀረቡልን ሐሳብ እኛም ደግሞ ብዙ ማህበረሰቡ ክፍል ተደራሽ እንዲሆን ማለት ነው የሚደረጉት እንቅስቃሴዎች እሱን ታሳቢ በማድረግ ነው ሰፋ ያደረግ ነው። ስለዚህ ቀጣይነት ይኖረዋል ማለት ነው ከአንድ ያው አገር ውስጥም ነው አገር ውጭም ላሉ ጉብኝቶች ማለት ነው። አገር ውስጥ በሚሆንበት ሰዓት ይሄንን ልምድ ኦልሬዲ እያጃበር ነው እየሄድንበት የነበረ ነው። ስለዚህ አሁንም በቀጣይነት ደግሞ እንደየጉዳዩ እየተጋበዙ ሌሎች ሚዲያዎችም እንግዲህ እዚህ የፕሬስ ኮረስፖንደንት ቡድን አካል የሆኑትን እየጋበዙ እነሱንም እንወስዳለን ማለት ነው የውጭ ሀገር ሚዲያ ኮረስፖንዳንቶችንም የሀገር ውስጥ ሚዲያዎችንም ማለት ነው። ጉዳዩ ይለያል እንግዲህ እንደ ጉዳዩ ሆነ ኬስ ባ ኬስ ቤስስ እየታየ በየጉዳዩ ግን ያው ዋናው ከእኛም በኩል አብሮ በቅርበትም ለመስራት በተለይ ደግሞ ልክ እንዳልኩ ቅድም ተደራሽነቱን የበለጠ ለማስፋት ከሱ ጋር ተያይዞ የምናደርጋቸው ጥረቶች ናቸው። በፕሌሰክ የተረዋ ሁለተኛ ክፍል ቃለ ምልልስ የሚጀምረው ሶስቱ ሀገራት ለምን እንደተመረጡ ከሚያብራሩበት ነው። ከሶስቱ ሀገራት መሪዎችም ጋር ተገናኝተዋል ከልኡክ ቡድናቸው ጋር በተለይ የጃፓንና የኮሪያ መንግስት ወይም ልኡክ ልከው በተደጋጋሚ ጊዜም ጥሪ ቀርቦላቸው ነበር ለጠቅላይ ሚኒስትር አብይ አህመድ ኦፊሳላዊ ጉብኝት እንዲያደርጉ ማለት ነው። በነዚህ ሀገራት የበለጠ ያለውን የረጅም ጊዜ ታሪካዊ ግንኙነትን ለማጠናከር ረገድ ማለት ነው። ከጃፓንም ጋር ደግሞ ተገናኝቶ ጃፓን ላይ በዚህ ዓመት ሰባተኛ ያው የቶኪዮ ዓለም አቀፍ የልማት ኮንፈረንስ የሚካሄድ ነበረ። ይሄ ኮንፈረንስ ደግሞ የሚዘጋጀው የጃፓን መንግስት ቲካድ የሚባለው አዎ ቲካድ ሰቨን በጃፓን መንግስት በዓለም ባንክና በተባበሩት መንግስታት አማካኝነት የሚዘጋጅ ነው። የሚያተኩረውም የአፍሪካ ልማት ላይ ነው። ስለዚህ ያው ኢትዮጵያም በጣም በዚህ በዓለምም መድረክ ላይ ዝናው ከፍ ያለ ስለሆነ ከምንሰራቸውም ስራዎች ጋር እዚህ ላይም እንዲገኙ ከሌሎችም የአፍሪካ መሪዎችም ጋር የልማት ድርጅቶችም ተገኝተውበታል እና ትላልቅም ኩባንያዎች ና ባለሀብቶችም የተገኙበት መድረክ ነበረ። ስለዚህ በአጠቃላይ እነዚህ የኦፊሻላዊ ጉብኝቶች በኮሪያ እና በእስራኤል ለማድረግ ነበረ። ለኢቲካ ድምጽ ለመሳተፍ ነበረ። ግን በዋነኝነት ደግሞ የጎንዮሽ የነበሩት ውይይቶች ናቸው የተደረጉት፣ ባይላትራል ውይይቶች እነሱ የበለጠ አሁን ካለውም ግንኙነት በኢትዮጵያ እና በእነዚህ ሀገራት መሀል ካለው the book የበለጠ እንዴት ነው አብረን ሰርተን ከፍ ልናደርግ የምንችለው ግንኙነታችንን በተለይ ከኮሪያ ጋር ደግሞ የድሮ ዘመን ያለፈው የእኛም አስተዋጽኦ የነበረበት ነበር። የእኛም ወታደሮች ያው ጊዜ በኃይለሥላሴ ጊዜ ክቡር ጋር ሄደው እዛ ተሳትፈው ነበረ። ለዚህ ጋር ከሱ ጋር ተያይዞ የበለጠ እንዴት ነው የኮሪያ ዘማቾች። አዎ እሱም የሚያስተሳስረን ነገር አለ። ከእስራኤልም ጋር ደግሞ ስታየ ጊዜ ታሪካችን ያው ከድሮ ጊዜ ከመጽሐፍ ቅዱስ ጊዜ ጀምሮ ያለ ትስስር ነው። አሁንም ደግሞ በቤተ እስራኤል አማካኝነት እዛ ባሉ ኢትዮጵያውያን እስራኤሎች በእነሱ አማካኝነት ያው ትስስሩ የቀጠለም ነው። እንዲሁም ደግሞ ከሁለቱ ሀገራት ጋር ያለውን በኢኮኖሚ በለው በፖለቲካዊ ትስስሩ እንዴት ሊበረታታ ይችላል የሚለው ነው። ስለዚህ በእነዚህ ሶስቱም ሀገራት ያለውን ግንኙነት እንዴት ወደ ስትራቴጂክ ሌቭል ልናጠናክረው እንችላለን፣ በተለያዩ መስኮችን ላይ ያሉትን ድጋፎችን እነሱነት እንዴት ልናጠናክር እንችላለን፣ እንዴት ሊጨምሩ ይችላል የሚለው ላይ ለመወያየት ነበረ የሄዱት። ቃል አቀባይዋ በዚህ ማብራሪያ እንዳሉት ጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደ ውጭ ሀገራት የሚሄዱባቸው አጋጣሚዎች ነገር ከመምራት ኃላፊነት የሚርቁባቸው፣ ለአፍታም ቢሆን አይናቸውን የሚያነሱባቸው አይደሉም። ወደ ውጭ በሚጓዙባቸው ጊዜያት ሁሉ አገር ውስጥ ስላሉ ሁኔታዎች ባሉበት ገለጻ ይደረግላቸዋል፣ ያውቋቸዋል ነው ያሉት። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆነ ተጠይቀውም ከተጋበዙ ዝግጁ ናቸው ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።